the voice of America. ናይጄሪያውያን የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን በመጀመሪያው የፕሬዚዳንትነት የስልጣን ቀናቸው የቀድሞ ፕሬዚዳንት ዶናልድ ትራምፕ የእስልምና እምነት ተከታዮች በሚበዙባቸው እና በአንዳንድ አፍሪካ ሀገሮች ላይ ጥለውት የነበረውን እገዳ በማንሳታቸው ተስፋቸው ማንሰራራቱን ተናግረዋል። ናይጄሪያ ትራምፕ ጥለውት በነበረው በአውሮፓውያን የቀን አቆጣጠር የ2017 እገዳ ከተጎዱ ሀገሮች አንዷ ነበረች። ለእገዳው የተሰጠው ምክንያት ለደህንነት ስጋት የሚል ሲሆን ተቾች ግን ጉዳዩ የተወሰነውን የህብረተሰብ ክፍል ለማግለል እንደተላለፈ ውሳኔ አድርገው ወስደውታል። የቪዮኤ ዘጋቢ ቲሞቲ ኦቢዙ ከናይጄሪያ አቡጃ ተከታዩን ዘገባ ልኳል። ደረጀ ደስታ ያቀርበዋል። በቀድሞ ፕሬዝደንት ዶናልድ ትራምፕ አማካይነት ተጥለው በነበረው እገዳ ውስጥ ያልነበሩ ሌሎች ስድስት አፍሪካ አገሮችም በተጨማሪነት ተካተው ነበር። ተቺዎች የሙስሊም አፍሪካ አገሮች እገዳ ብለው ይጠሩታል። በእገዳ ውስጥ ተካተው ከነበሩት አገሮች መካከል ኢራን፣ ሊቢያ፣ ሶማሊያ፣ ሶሪያ፣ የመን፣ ሰሜን ኮሪያ፣ ናይጄሪያ፣ ማይናማር፣ ኤርትራ፣ ኪርጊስታን፣ ሱዳንና ታንዛኒያ ይገኙበታል። ከእነዚህ አገሮች በሚመጡ ወይም ወደ እነዚህ አገሮች ለሚሄዱ ተጓዦች የሚሰጠው ቪዛ ላይ የተጣሉ የተለያዩ ደረጃ ያላቸው ገደቦች ነበሩ። ፕሬዚደንት ባይደን ስልጣን በያዙ የመጀመሪያው ቀን ያደረጉት ስራ አስፈጻሚ ትዕዛዝ በማውጣት በእነዚህ አገሮች ላይ የተጣለውን ገደብ ማንሳት ነበር። እገዳው ከሚመለከታቸው መካከል በናይጄሪያ አቡጃ ነዋሪ የሆነው ጆሴፍ አባ በዩናይትድ ስቴትስ እንደ አውሮፓ አቆጣጠር 2018 አዲስ ካገባት ባለቤቱ ጋር የጫጉላ ሽርሽሩን ለማካሄድ ተስፋ አድርጎ ነበር። ለጉዞ የሚያስፈልጉ ሰነዶችን አዘጋጅቶና መስፈርቶችንም አሟልቶ ቢያቀርብም ቪዛ ሊያገኝ አልቻለም። ናይጄሪያ በፕሬዝደንት ትራምፕ እገዳው ከተጣለባቸው የአፍሪካ ሀገሮች ውስጥ አንዷ ስለነበረች፣ በናይጄሪያና በአሜሪካ መካከል የሚደረግ ጉዞ ጨርሶ የሚቻል አልነበረም ማለት ይቻላል። የቀድሞ ፕሬዝደንት ትራምፕ አፍሪካን በሚመለከት በአንድ ወቅት የሰጡት አስተያየት እጅግ የወረደ አስተያየት ሲሆን ለእገዳው የሰጡት ምክንያት የደህንነት ስጋት ነው የሚል ነበር። ይህ እንደ ጆሴፍ አባ ባሉት ናይጄሪያውያን ዘንድ ተቀባይነት አላገኘም። የደህንነት ስጋት ልክ እንደ ኮሮና ቫይረስ ወረርሽኝ ዓለም አቀፍ ይዘት ያለውና ሁሉንም አገሮች የሚመለከት እንጂ ናይጄሪያን ብቻ የሚመለከት አይደለም ባይ ነበሩ። አሁን በባይደን የተላለፈውን ውሳኔ ግን የጉዞ ወኪል ድርጅት ባለቤት የሆኑት ናይጄሪያዊ ቴዎ ቻርለስ እንዲህ ይገልጹታል is going እንደ እኔ ላሉ የንግድ ሰዎች ይህ ትልቅ ፎይታ ነው። በተለይ በጉዞ ኢንዱስትሪ ውስጥ ያለ ሰው በአሜሪካና በናይጀሪያ መካከል ያለውን ግንኙነት በመጠቀም ብዙ እድሎች እየመጡለት መሆኑንም መመልከት ይችላል። ጆሴፍ አባ እንደሚለው ከአሁን በኋላ ናይጄሪያውያን ወደ ዩናይትድ ስቴትስ መመላለስ ይችላሉ። በዚህ የተነሳ የንግድ ድርጅቶችም ገቢ ይጨምራል።